አቶ ጀዋር ለቃለ ምልልሳችን ተባባሪ በመሆኑ በዶች ቨለ ዲደብሊው አድማጮች ስም ከልብ አመሰግናለሁ። እየወጡ ያሉ መረጃዎች የኦሮሞ ፌዴራላዊ ኮንግረስ ፓርቲን ስለመቀላቀሎ መቀላቀሎ እያመለከቱ ነው የሚገኙት። ምን ያህል እውነት ነው? እውነት ነው። በፓርቲው ጥያቄ ነው ወይስ እርሶ ጠይቀው ነው? እንደው በፓርቲው ውስጥ ምን ሚና ይኖሮታል? የታጋይነት እንግዲህ ያው ከፓርቲው ጋር ለረጅም ጊዜ በደጋፊነት ሰላ ነበረ። አሁንም ያው እንደ አንድ ታጋይ በተለይ በዚህ ምርጫ ውስጥ ባለኝ እውቀት ባለኝ ተሰሚነት ፓርቲውን ከሌሎች ፓርቲዎች ጋር በማቀራረብ የሴዳዊ አቋም ያላቸውን ኃይሎች በማስተባበር ደረጃ ያለኝን ልምድ ያለኝን ትስስር ወደ ፓርቲው ይዤ እመጣለሁ። ብያንስ በማደርገው እንዳንድ ታጋይ ነው የሚቀላቀሉ። በርካቶች አስቀድሞ በመላምት ደረጃ ግምትም ሲሰጡ የነበረበት፣ እርስዎም በተለያዩ አጋጣሚዎች ሲናገሩ እንደነበረው በተለይ ከኦነግ ጋር የጠበቀ ግንኙነት እንደነበሩት ሲነሱ ነበር። ወደ ፖለቲካ መመለሶት ካልቀረ ለምን ወደ ኦነግ አልተመለሱም? ብሎም በአንድ በኩል የሚያነሱ ወገኖች አሉ። በኦነግና በኦፌኮ መካከል ምንም አይነት ልዩነት አላየውም። በቅርብ ሁለቱም ድርጅቶችም ሌሎችም ድርጅቶች የተቀራረበ ትብብር ስለሚሰሩ ምርጫው ከባድ ቢሆንም ከሁለት አንዱ መግባት ስላለብኝ ነው እንጂ አሁንም የአንዱ ድርጅት ሌላውን ለመግፋት ሳይሆን ኦነግንም ኦፌኮንም ለማቀራረብ ነው የገባሁት። ሁለቱም ውስጥ እንደገባው ሰው እንጂ አንዱ ውስጥ እንደገባውም ራሴ ላይ ወደ ምርጫ እየሄድን ነው ያለ ነው እና ሁለቱም ራሳቸውን ችለው ነው አሁን ለምርጫ እየቀረቡ ያሉት። ኦፌኮ በመድረክ ውስጥ ነው። ኦነግ ደግሞ ከሌሎች ጋር ግንባር በመፍጠር በሌላ መስመር ነው ያለውና ይሄን ሀሳብ የሚያጋጭ አይሆንም፣ አያጋጭም። የሁሉም የኦሮሞ ድርጅቶች ወይ በግልጽ አለበለዚያ በውስጥ በሚደረግ ትብብር በአንድ ድምፅና በስምምነት ነው ወደ ምርጫ እየሄድን ያለ ነው። ምንም እንኳን የተለያየ ድርጅት እንዲኖርም የሚኖረን የምርጫ ስትራቴጂ የሚኖረን የምርጫ ትብብር የተቀራረበ እንዲሆን ላለፉት ወራት እንሰራበት ነበረ። በቅርቡም ግልጽ እንደሚሆነው አይ ቲንክ እነዚህ ድርጅቶች በተቀራረበ ያሉን ሪሶርሶች የበለጠ ውጤታማ ሊያደርግ በሚችል ደረጃ የጋራ ስትራቴጂ ነድፈው እንደሚንቀሳቀሱ ተስፋ የማደርገው በአንድ ወቅት ከፖለቲከኛ ይልቅ ወደ መብት ተሟጋችነት የሚያዘንብል ማንነት እንዳለዎት ተናግረው ነበር። እና በሂደት የተለወጠ ነገር አለ ማለት እንችላለን? አዎ በቅርቡ የነበሩ ክስተቶች፣ ያሉ ሂደቶች ከዚህ በፊት በተለይ እዚህ ከመጣ በኋላ የመንግስት አካላትንም ተቃዋሚውንም መምከር በመገሰጽ ጫና በመፍጠር ለውጥ የማድረግ ሙከራ ነበር ሳደርግ የነበረው። ባለው የተጨባጭ ሁኔታ የህዝባችንን ጥቅምና መብት የበለጠ ማስከበር የሚቻለው በቀጥታ በሆን ክሰት በመሳተፍ ያለኝን እውቀት ያለኝን ልምድ ያለኝን ተሰማኝነት የፖለቲካ ድርጅቶቻችንን በአቅር ካፓሲቲ በማጠናከር በውስጥ መሳተፉ የበለጠ ያዋጣል የሚል ራሴ ማሰብኩት ካሉ ከወጣቶቹን ጋር ውይይት አረግን፣ ከፖለቲካ አመራሩም ጋር፣ ከአዛውንቶቹ ጋር ከተወያየም በኋላ ወደ ፓርቲ መግባቱ ጠቃሚ ነው ወደሚለው አዘን ብዬ ነው ወደዚህ የመጣሁት። እንደው ከዚህ ከዜግነት ጉዳይ ጋር ተያይዘው የሚነሳ ጥያቄ አለ በተለይ አሁን ወደ ፖለቲካ መድረክ ከመምጣቱ ጋር ተያይዞ የአሜሪካ ዜግነት ነው ያላቸው ይህም ደግሞ በአጭር ጊዜ ውስጥ የሚቋጭ ስለማይሆን በኢትዮጵያ ውስጥ በሚኖረው የፖለቲካ ተሳትፎ ላይ ውስንነት ሊፈጥር ይችላል የሚሉ ሀሳብ ሀሳቦች ከተለያዩ ወገኖች ሲንጸባረቁ ይሰማል። እነዚህ ነገሮች በምን አግባብ ነው ተናገዷቸው? ያው እኔ ለውጡ እንደመጣ ወደ ገሬ ስመጣ ስደትና የውጭ ሀገር ኑሮን በቃ ብዬ ነው የመጣሁት። ከእንግዲህ ቢሆን ግን ሞቴም በዚሁ ሀገር ነው የሚሆነው። ይህንን በማድረግ ዜግነት ግን መልሼ ለመውሰድ ወስኛለው። በፕሮሰስ ውስጥም በቅርቡ ይቋጫል የዜግነት ጉዳይ ሹ ሊሆን አይችልም። ኦኤምኤንን በተመለከተ በዋና ዳይሬክተርነት እየመሩት እንደሆነ ይታወቃል። ከዚህ በኋላ የኦኤምኤን ዕጣ ፋንታስ ምንድን ነው የሚሆነው? ያው ኦኤምኤን ለአዲስ አመራር የማሻጋገር ስራውን ጀምረዋል። እየተገባደደ ነው በ ሙሉ አመራር ሙሉ ማኔጅመንት ይሄዳል። ይሄን ሊመሩ የሚገቡ ሰዎች ታይተው ተመልብለው የስራ ርክክብም ወደ ማስፈጸም የሄልበት ሁኔታ ነው ያለው። የመጨረሻ ጥያቄ ላድርግና ጠቅላይ ሚኒስትር የመሆን ሀሳብ አሎት? እሱን ወደፊት በምናየው በጊዜ ውስጥ የምናየው ሆን ለአሁን ትልቁ ነገር ይሄን ሚኒስትር ያን ሚኒስትር ይህን ስልጣን የሚል ሳይሆን በዚህ ምርጫ ውስጥ የህዝባችን ትግል፣ የህዝባችን ድምጽ፣ የህዝባችን ፍላጎት ተገቢውን ድምጽ፣ ተገቢውን የድርጅት ብቃት ከተገቢውን አመራር ሊያገኝ ይገባል። ይህንን ካሉት አመራሮች ጋር አብሮ በመሆን በምርጫው ላይ የህዝባቸውን እውነታ አሸንፎ እንዲወጣ ማድረጉ ላይ ነው አነጣጥሬ እየሰራ ያለሁት። ሌላው ወደፊት የሚመጣ ይሆናል። መልካም አቶ ጀዋር መሀመድ በጣም ነው የማመሰግነው። እኔም አመሰግናለሁ።